ከትናንት በስቲያ ከእስር የተፈቱት የአርበኞች ግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደነበረ ገልጸዋል። የጀመሩትን ትግል እንደሚቀጥሉም አስታውቀዋል። ለእስር በተዳረጉበት ሁኔታ፣ በእስር ቤት ቆይታቸውና በሌሎችም ጉዳዮች ዙሪያ ከመለስካቸው አመሃ ጋር ቆይታ አድርገዋል። ይቀጥላል። የዛሬ አራት ዓመት ገደማ የመን ሰና አውሮፕላን ማረፊያ ላይ የየመን ጸጥታ ለፊዎች ወይም ኃይሎች ለኢትዮጵያ የጸጥታ ኃይሎች እጅሆን እንዳሳለፉና እንደሰጡ ተነግረናል። ይህ እንዴ ሊሆን ቻለ? በእኔ ግምት ግምት ነው። በዛ የየመን አየር መንገድ በመንቀሳቀሴ በጣም ቀላል ነው። በተወሰነ ደረጃ ብዙ ሰዎች የሚያውቁኝ ሁኔታ ተፈጥሯል። በዛን ሰዓት ላይ በመልክ በምንምኔና በዚህኛው ፈላይት ላይ አለ የሚል መልእክት ወደዚህ ሀገር ወደ ኢትዮጵያ ደህንነት ለማስተላለፍ ሰዎች በቀላሉ የሚችሉበት ሁኔታ ነው። ምንም አይነት ሴራ ይታየኝም። ያለው አጋጣሚና በዚህ አይነት መንገድ ይህን ካወቁ በኋላ ግን ለምን ደህንነት መክፈል የሚችሉትን ነገር በሙሉ ከፍለው በገንዘብ የሰሩት ስራ ነው የሚመስለኝ ያለው። ሌላ ምንም ሴራ ሚስጥር፣ ምናምን የሌለው ነገር ነው፣ እኔ እስከሚገባኝ ድረስ። ተቾቻችሁ ታዲያ በሌላ በኩል ደግሞ ይህንን መንገድ ከውጭ መጥተው ከየትም መጥተው ብቻ ወደ ኤርትራ ሲገቡ ይሄን መንገድ ያዘወትራሉ፣ ይባላል። ድክመታቸው ነው የሚሉት አሉ። ተቺዎቻቸው ይሄን ይላሉ። ምን ይላሉ? እሱ እውነት ለመናገር ትክክል ናቸው። ድክመት ነው። ምክንያቱም በተወሰነ ደረጃ አማተሪሽ የሆነ አሰራር ነው። ግን በጣም የሚያሳዝነው ነገር በኪሴ በክሴ 4000 ዶላር የድርጅት ገንዘብ ይዤ በሌላ አየር መንገድ ለመሄድ ቦታ ስላልነበረ 400 ዶላር ፍርስት ክላስ ለመሄድ አጨምር ስላለኝ የድርጅት ገንዘብ መቀለጃ አይደለም፣ በሚል ርካሽ ፍለጋ በመሄድ ነው እዚህ ሁሉ ችግር ውስጥ የተገባው እና አራት መቶ ዶላር ከተፈጠረው የሴኪሪቲ ሪስክ ጋር ሲወዳደር በጣም በጣም ግን፣ በጭንቅላቴ ሁልጊዜም የሕዝብ ገንዘብና ሀብት በጥንቃቄ መያዝ አለበት የሚል እምነት ስላለኝ፣ በዛ የተገዛ ጭንቅላት የፈጠረው ስህተት ነው። እስከ ቅርብ ጊዜ ድረስ የት እንደነበሩ ሕዝብ በይፋ የሚያውቀው ነገር አልነበረም። ከተያዙ በኋላ የት እንደነበሩ በዝርዝር ይነግሩኛል። መጀመሪያ አንድ አመት ከአንድ ወር የት እንደነበርኩ አላቅም። ምክንያቱም በደህንነት እጅ ነው የነበርኩት። አንድ ራሱን የቻለ ቪላ ቤት ነው፣ ግን አንዱ ክፍል መስኮቱ ወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት። ያው መብራትም አለው፣ ግን እዛሽ ክፍል ሀያ አራት ሰዓት አራት የደህንነት ሰዎች እዛው እየኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው ከዛ በኋላ ወደ ቃሊቲ ነው የተወሰድኩት ያለው። ሶስቱም አመት ቃሊቲ ነው ያሳለፍኩት። እንዲያው እስቲ የእስር ቤት ቆይታውን ምን እንደሚመስል ለህዝብ ሊናገሩ ይፈልጋሉ አሁን? ምንም ችግር የለውም። እውነተኛ ነገር እስከሆነ ድረስ የመጀመሪያው አንድ አመት ላይ ያው እንደተናገርኩት አንድ ክፍል ውስጥ ነው። በተለያየ አጋጣሚዎች የወጡ ሪፖርቶች ያሉ ለምሳሌ ያክል አዲስ አበባ አዳማ የሚሄደውን ትልቁን አውራ ጎዳና ላይ ቆም የፎቶግራፍ የተነሳሁት በልማት ጉዳይ ላይ ያደረግነው ውይይት የተሰራ ነገር እናሳያለን በሚልም ወስደው ያደረጉት ነው ዝም ብሎ ካሜራ ቴክኒክ የተለጠፈ ነገር አይደለም። ሌሎች እንደሚያወሩባቸው እዛ ባለሁበት ሰዓት ላይም ፖለቲካውን በሚመለከት ጽሁፍ መጻፍ ፈልጋለሁ ብዬ ጥያቄ አቅርቤ ምክንያቱም በመጀመሪያዎቹ ጥቂት ሳምንታትና ወራት ብዙ ነገር ተናግሮ ጽፎ የአገሪቷን ጠቅላላ ሁኔታ ግልጽ አድርጎ ማለፍ ይሻላል የሚል እምነት ስላለኝ ያን በተመለከተ ለነገ በማይባል ቋንቋ ና ግልጽነት አገሪቱ ውስጥ አለ ብዬ የማስበውን ችግር በሙሉ በዝርዝር የገለጽኩበትን ወደ መቶ ሰማኒያ አምስት ገጽ የሚሆን የፖለቲካ ጽሁፍ ጽፌ ያለሁኝ ያለው። ኮምፒውተር ሰጥተውኝ የእጅ ጽህፈት ያልነበብ ስላለ ወደ ኮምፒውተር ሄደናል። ያን ከጻፍኩ በኋላ ግን ኮምፒውተሩን እዛ በመተዋቸው የተነሳ ሌላ ከኢትዮጵያ ታሪክ ጋር የተያያዘ ወደ ስምንት መቶ ሀምሳ ገጽ ገደማ የሚሆን እኛም የምንናገር ትውልድ ይደናገር የሚል አርስት የሰጠሁትን መጽሐፍ ጽፌ ያለሁኝ ያለው ከዛ ወደ ቃሊቲ ሲወርድ ኮምፒውተሩን ወስደዋል። ቃሊቲ ከገባ በኋላ ግን ምንም አይነት እስክሪብቶም እርሳስም ወረቀትም እንዳላገኝ የተደረገ ያለው። ሌሎች እስረኞች ያላቸው የቴሌቪዥን አክሰስ የሚባል ነገር የመጨረሻዋ ስድስት ሳምንት ጠቅላይ ሚኒስትር አብይ ስልጣን ከያዘ በኋላ ነው ይገባልኛል ወይ ሚስቱን እንድመለከት ሊሆን ይችላል ብዬ ነው መጠረጥረው። እስር ቤቱ ውስጥ ለሌላ እስረኛ የተሰጡ መብቶች በሙሉ ነገር ያሉም ያለው ምታመምም አንድ ሐኪም መታዛው ትታኘ ያለች እንጂ ወደ ክሊኒክ፣ ወደ ሌላ ቦታ መባል የማይታሰብ ነገር ነው። በቤተሰብ ጥያቄም ሌሎቹ እንደፈለጉ ነው የሚጠይቁት ያለው። እኔ በሳምንት አንድ ቀን አባቴና ባለቤቱ የሚያመጡት ምግብና የሚያዩኝ ሁኔታ ነው የነበረው። እንደ እስረኛ ምንም አይነት የእስረኛ ቁጥር የለኝም ያለው። የፍርድ ቤቱ ውሳኔ የሚባል ግልባጭ ሁሉ እስረኛ አለው በምን እንደተከሰስኩኝ ምን ፍርድ እንደተፈረደብኝ እነማን ምን እንደመሰከሩ በምን አይነት መረጃ ወደዛ ድምዳሜ እንደተደረሰም ማቀበት የለም። እንደዚሁ እንደታሰርኩ በዚሁ አይነት ሁኔታ ነው የተፈታሁት። ግን የእስር ቤት ሕይወት ብዙም ከባድ አልነበረም። ግን ከኔ ጋራ እንዲኖሩ የመደቧቸው ሁለት ሰዎች በደንብ የሚያውቋቸው፣ ባለኝ መረጃ ለእነሱ ቅርበት ያላቸው እርስ በርሳቸው ግን የሚጋጩ አሁን ብለው ነው የሚጋጩት። ከመጀመሪያውም ጀምሮ ሰዎች እንደነገሩኝ ከነበሩበት ቦታ ሲጋጩ የነበሩ ሰዎች ናቸው። ሁለቱም ኮንቪክትድ መርደርስ ማናቸው ማለት የተፈረደባቸው ነፍሰ ገዳዮች ናቸው እና ምንም አይነት ከኔ ጋራ በብዙ ነገሮች መገናኘት የማይችሉ በተሞክረውን ብትለው በልምድም፣ በባህልም መገናኘት የማንችል እጅግ እጅግ እጅግ አስቸጋሪ። እስሩን ከባድ ያደረገው እዛ ያሉ ጠባቂዎች፣ ባለስልጣናት ምናምን አይደለም፣ በዚህ አይነት መንገድ የመደቧቸው ሰዎች ናቸው። አቶ አንዳርጋቸው ሲያዙ ትዝ የሚል ነገር አለ። በኢትዮጵያ ቴሌቪዥን ያየነው ምስል አለ። ድምጾ ተዘግቶ ነበረ። ሲናገሩ ደክሞኛል፣ ለማረፍ ፈልጋለሁ፣ እረፍት ብቻ ነው የምፈልገው ብለው ነበር። አረፉ ኢንፋክት፣ በዛን ሰዓት ላይ ከጠዋት እስከ ማታ እጄ ወደኋላ የሚታሰርበት ሰዓት ነው የነበረው። ስተኛም መተኛት የሚባል ነገር አልነበረም፣ አልተኛውም እግርም በሰንሰለት ታስሮ የነበረበት ሰዓት ላይ ነው። ለኢንተርቪው ነው እ የተፈታው እንጂ እጅ ወደኋላ ካቴና ታስሮ መተኛት የሚባል ነገር እንዴት ሊሆን እንደሚችል ማሰብ ትችላላችሁ። ያለው ፈጽሞ የማይታሰብ ነገር ነው እና በድካም ደረጃ የተናገርኩት ያለው አካላዊ ድካም አይደለም ያለው። በአጠቃላይ ይሄ ፍርድ ቤታቸው የወሰነው የሞት ፍርድ ነበር እና እሱም በአስቸኳይ ፈጽሞ የክሞኛል መሄድ ነው የምፈልገው ነው ያልኳቸው ያለው እና ፈጽሞ እሱ ነው ያልኩት ነበር። የእርስዎን መፈታት አሁን ያለው የኢህአዴግ መንግስት ለተቃዋሚዎች በሩን በሰፊው የከፈተ ለመሆኑ ትልቅ ምልክት አድርገው የሚያዩት አሉ። የእርሶ አታይ ምንድን ነው? ወል ይሄ በጣም ከባድ ጥያቄ ነው መስለኝ። ጠቅላላ ድርጅቱን ልብ ትርታና ስሜት መመርመር የሚችልበት መንገድ የለኝም ያል ግን የተወሰኑ ክፍሎች በዚህ አይነት መንገድ እንዲህ አይነት ነገር ለማድረግ ጥረት የሚያደርጉ ይመስለኛል። በሙሉ ድርጅቱ እንደ ድርጅት በዚህ መንፈስ የተቀረጸ ነው ወይ በዚህ መንገድ እየተጓዘ ነው ወይ የሚለው ነገር ምንም ማረጋገጫ ልሰጥህ የሚችለው ነገር አይደለም። በተወሰነ ደረጃ ግን የተወሰነው አካል ይህንን አይነት ነገር እየሞከረ ያለ የሚመስል ነገር አለው። በዛ መንገድ ማየት ይቻላል ብዬ ነው ማስበው። ያለው አዲሱ ጠቅላይ ሚኒስትር ከመጣ በኋላ ጀምሮ የሚታዩት ንግግሮቹ ቴሌቪዥን ያየኋቸው ማለት ነው። ከሕዝብ ጋር ያደረጋቸው ውይይቶች፣ በተለያዩ ሀገሮችን በመሄድ ለኢትዮጵያውያን እስረኞች ያደረጋቸው ነገሮች፣ ለሀገር ዜጋ ክብር በሚል መንፈስ የሚያደርጋቸው ንግግሮች እነዚህ እነዚህ ሁሉ በተወሰነ ደረጃ እንደዚህ አይነት ሁኔታ በሀገር ላይ በመፍጠር የተሻለ ሁኔታ ማምጣት ይቻላል የሚል እምነት የሚንቀሳቀስ ነው ይመስለኛለሁ። ስለዚህ እንዳለ ጠቅላላ ያደግ በሙሉ በዚህ መንፈስ ተቀርጾ እየተጓዘ ነው የሚለው መረጃ ባይኖረኝም ያለው የተወሰነው ነገር ግን እየተሆነ እንደሆነ ያ ነገር ይጠናከር ለሀገር ይበጃል ብዬ አምናለሁ። ድርጅታችሁን ግንቦት ሰባትን ስትመሰርቱ ቤተሰቡን ጥለው ወደ በረሃ ሲወጡ ቆርጠው እንደሆነ አውቃለሁ ግን ሲያዙ እንዳልከው ነው። አስቀድሞም የያዩት ልጆቼ ትንሾች ናቸው። ግን ለእናታቸው ተናገር ያለው የገባንበት ትግል ቀልድ አደለም ያለው ሌላ ቦታ ላይ አደለም። እነዚህ ሰዎች አግባብነት ባለው መንገድ ላያዙት ስልጣንና ጥቅም ላይ የመረረ ትግል ብናደርግ እዚህም ለመግደል ለማይመለሱ ናቸው። ቀልድ እንዳይመስልሽ ጥንቃቄ ለልጅም ለልጆች ሽማርጌ እስከማለት ድረስ ነው። ከዚያም በኋላ ሁላችሁም ሰምታችኋል። በቪዲዮ በድምፅ ሬኮርድ ተደርጎ ኤርትራ ድረስ እኔን ለመግደል ሰዎች የተላኩበት ሁኔታ እንደነበረ እና ከእነሱ ደህንነት ሰዎች ጋራ የተላከው ሰውየ ውይት ውይይት እያደረገ እንዲቀዳ በማድረግ በስፋት አሰራጭተናል። ይተናል እንዳይስተኝ ግንባሬን እንዲመታኝ አነጣጥረህ ምናምን በንግግራቸው በኢትዮጵያ የደህንነት ታሪክ ከፍተኛው ገድል ነው የሚሆነው ያለው በዛ የምትወስደው ውሳኔ ያሉ የደህንነት ሰዎች ሰውየውን ሲያነጋግሩት ሰምታችኋል። ስለዚህ እኔ ምንም አይነት መስዋዕትነት ለመቀበል ዝግጁ በሆንኩበት ሁኔታ ስለነበር ምንም ሞት እርምጃ ወሰዱም፣ ማሰሩም አስቀድሜ በደንብ አድርጌ ጠንቅቄ የማውቀው ነገር ነው። ይሄ ነገር ላይሆን ይችላል። ገና ለገና አንዳንድ ሰው አንድ ነገር ውስጥ ይገባ እነዚህ ነገሮች በደንብ ሳያሰላስል ይገባና የሚወጣበት ሰዓት ላይ በጣም ይደነግጥ ይችላል። ያለሁ እኔ በጣም በጣም ያሰብኩበት ነገር ነው። እንደዚህ ሳላስብበትም አንድ ነገር ውስጥ አልገባም። ያለሁ አሁን ወደፊት ህይወቱን ምን ያስባሉ? ምን ሊመሩ ያስባሉ? ወይ መንገዱን ምንድን ነው? የተጀመረ ነገር አለ አላለቅም። እንደውም እዚህ መጥቼ ነገሮችን ከተመለከትኩ በኋላ በጣም ይህን የተወሳሰበ ጭራሹን ካሰብነው በላይ የተወሳሰበ ችግር ያለበት ሀገር ነው። በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው። ችግሩ ኢኮኖሚያዊም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት በሚደረገው ትግል አጠናቅሮ መቀጠል ያስፈልጋል። ያለው ያ ትግል ምን ይሆናል? በምን አይነት መንገድ ይሆናል? አዲስ የተፈጠረውን ሁኔታ እንዴት ነው የምታዩት? የመሳሰሉት ነገሮች ከጓደኞች ጋር ሆኜ እንደ ድርጅት ነው ኦፕሬት የምናደርገው፣ በዚ ዝርዝር ተወያይተን መልስ የምንሰጥበት ነገር ይሆናል። ነገር ግን ግልጽ የሆነው ነገር የአገሪቷ ችግር እንደ ተራራ በተከመረበት ሰዓት ላይ አንገታችንን ደፍተን ሌላ ስራ እየሰራን ነው ብለን መተኛት የማንችል ሰዎች ግን ያለን መሆኑ መታወቅ አለበት፣ ያለው እንደ ሰማነው ከሆነ ከመገናኛ ብዙሀን ጠቅላይ ሚኒስትሩን አግኝተው ነበረ። ምን ታባላችሁ? ጠቅላይ ሚኒስትሩ ጋር ያደረግኩት ውይይት ዝርዝር ውስጥ አልገባም። ነገር ግን በጥቅሉ በጣም በጣም በጣም ፖዘቲቭ ነበር ማለት ይችላለሁ። ያለው በጣም አመሰግናለሁ። ስለ ትብብሩ በጣም ነው አመሰግነው። ተሰጠኝ ይደል